በኦሮሚያ ክልል ምስራቅ ወለጋ ዞን ኪራሙ ከተማ ውስጥ ተጀመረ የተባለው ግጭት የተለያየ መነሻ እንዳለው ነዋሪዎቹ ይናገራሉ። አንዳንዶቹ ከእንስሳት ሰርቆት ጋር የተያያዘ ነው ሲሉ ሌሎች ደግሞ እስረኛ ለማስፈታት በተፈጠረ ግርግር እንደተነሳ ያመለክታሉ። ያም ሆነ ይህ በከተማዋ የሚኖሩ የአማራ ብሔር ተወላጆች መንግስት ኦነግ ሸኔ ብሎ የሚጠራውና የክልሉ ልዩ ኃይል በንጹሐን ላይ ጥቃት ከፍተው ብዙዎች እንዲሞቱና እንዲፈናቀሉ ምክንያት ሆኗል ሲሉ ይከሳሉ። ሸኔና ልዩ ኃይል ማለት ነው፣ ተቀላቅሎ አቅሎ ንጹሀን ህዝብ በቃ እየጨረሰ ነው ያለው። ንብረትም እንዳለ ዘርፎ ወርሟል፣ ምንም የለም። ቤትም እያቃጠሉ ነው። ህዝቡም ተበረጋጎ ወደ ጫካ ገብቷል። ንጹሀንም በቃ እያለቀ እየሞተ ነው ያለ፣ ተፈናቅር ነው ያለ፣ ነው ወደ ጫካ ወደ በረሃን። ደካማ አለ፣ ህፃን አለ፣ እርጉዝ አለ። መጀመሪያ ገበሬውና ወነጉ ጋር ነበር፣ አሁን ልዩ ኃይል

ሌላዋ የኦሮሞ ብሔር ተወላጅ የሆኑ እናት በበኩላቸው ባለፈው ማክሰኞ የሶስት ልጆች አባት ወንድማቸው ፋኖ ብለው በጠሩትና በአማራ ልዩ ኃይል እንደተገደለባቸው አመልክተዋል። ያው የቤተሰብ አስተዳዳሪ ነው፣ የሶስት ልጆች አባት ነው። እዛ ነው የሚኖረው፣ ጃርቴ አልቦ ከተማ። ማክሰኞ እለት በተፈጠረ ሁኔታ ፋኖና የአማራ ልዩ ኃይል ነን የምሉት ነው የተገደለው፣ ነው የተባለው። መነሻውን አናውቅም። ያገኙትን ጨፍጭፈው ገለው፣ ቤት ተቃጥሎ ነው ያለው። እዛ የሚኖር የለም ነውን፣ ተፈናቅሏል። የአማራ ልዩ ኃይልና ፋኖ የተባሉ ታጣቂዎች በአካባቢው በእርግጥ በኦሮሞዎች ላይ ጥቃት ያደርሳሉ ወይ፣ ኦሮሞዎችን የሚያፈናቅልስ ማን ነው ተብሎ የተጠየቁት አንድ ነዋሪ ለችግሮች ሁሉ መነሻ ኦነግ መሆኑና ፋኖ የሚባል በአካባቢው አይታወቅም ብለዋል። ኦነጉ ፋኖ የሚባል ነገር የታለ ቦታውን አማራ ስለሆነ ፋኖ ይሉታል እንጂ ሰት የመጣ ፋኖ አለ? ቃያውን ለመጠበቅ የተደራጀውን ወጣት ያንን ነው የሚፈጅ ካለፉት ሶስት ቀናት ጀምሮ በተፈጠረው ግጭት በኪራሙ ከተማ አምሳ ሁለት ንጹሐን ሰዎች በእርግጥ በታጣቂዎች መገደላቸውንና ገና ያልተገኙ በየጫካው እንዳሉ አንድ ማኝ ተናግረዋል። ትናንትና ማለችን ሲገል ዙሪያውን አካቦ ከተማ ውስጥ ያለው ሰው እንዳይወጣ ሲመጣ በኋላ አስከሬኑ ይውጣ እዛ ያለውን በተሰብ ምናልባት በሕይወት እንዳለ እናውጣ ብለን የልዩ ኃይል ኃላፊ ለተባለው ስንደውልለት ምንም ችግር የለባቸው ምን እነዚህን እያያዝም ና እንትን እያልናቸው ነው አሉ። በቁጥጥር ተደረጉኝም ሆነዋል የተባሉት ሰዎች ሙተዋል። የሚገደለው ና የምትመጣ ንጹሐን ሴት ንጹሐን ወንድ ንጹሐን ሰው ነው። ንጹሐን ወደ ውስጣቸው እያደረጉ ተንኮለኛ ካለ ተንኮለኛውን እየፈለጉ መሄድ ነው ያለው። ይህ እየተሰራ አይደለም ያለው። አሁን በየጫካ ያደረ አሁንም ያልተገኘ ሰው አለ። ቁርጡ የታወቀ እንኳን ራሱ ወደ አምሳ ሁለት ሰው ነው የሞተው። አስክሬን ለማውጣት ወደ ኪራሙ ከተማ በተንቀሳቀሱ ወጣቶችና በኦሮሚያ ልዩ ኃይል መካከል ዛሬም ከፍተኛ ውጊያ እንዳለ አስተያየት ሰጪዎቹ አስረድተዋል። ሴራ አሁን ከባድ ግጭት አሁን አለ። አሁን አሁን ራሱ ወጣቶቹ ሄደው ነበር ወደ ሰው ለማሰቅ፣ እነሱ ደግሞ በአራት ማዕዘን ብለው አሉ ነበር ማታ ድረሱ። አፍ ነው አፍ ነው። ስለዚህ የአማራ ተወላጆች ወደ አማራ ክልል ለመፈናቀል ሀሳብ ቢኖራቸውም አካባቢያቸው በመከበቡ የአባይ ወንዝን መሻገር እንዳልቻሉ ገልጸዋል። የአማራ ክልል ባይሆን መንገድ ከፍቶ ቢቀበለን ምን ችግር አለ? ስንት ተምሮ ምሁርና ምንድን የሚሆነው ህዝብ እየተጨፈጨፈ እያለቀ ነው ያለው። ግን ለህዝብ በአመን መንገድ ባይዘጋብን ብናወጣ ህጻናት፣ ሴት ምናምን ምን ችግር አለን? አብዛኛዎቹ የአማራ ተወላጅ የሆኑ ከስልሳ ሺህ በላይ ሰዎች ሐሮ ወደ ተባለ ቦታ ሲፈናቀሉ የኦሮሞ ተወላጆች ደግሞ ጊዳ ወደ ተባለ አካባቢ ተፈናቅለዋል ብለዋል። እንደ ነዋሪዎቹ ችግሩ ተባብሶ ወደ ህዝብ ለህዝብ ግጭት ከመገባቱ በፊት መንግስት የመከላከያ ሰራዊት ወደ አካባቢው እንዲያሰማራ ጠይቀዋል። ስለ ጉዳዩ አስተያየት እንዲሰጡን የኪራሞ ወረዳ አስተዳደርን የአማራ ብልጽግና ፓርቲንና የአማራ ብሔራዊ ንቅናቄ አመራሮችን ለማግኘት ያደረግነው ጥረት አልተሳካም። ከቅርብ ጊዜ ወዲህ በወለጋ ዞኖች የሚኖሩት ሰዎች በታጣቂዎች በሚደርስባቸው ጥቃት ለሞት ለአካል ጉዳትና ለመፈናቀል እየተዳረጉ ነው። ዓለም ነው መኮንን ለዶች ቬሌ ራዲዮ ባህር ዳር